የዲደብሊው ዜና እንደምናመሻችሁ። በመጀመሪያም ዋና ዋና ዜናዎቹ የሲዳማ ክልል ምክር ቤት የክልሉ የሰላምና ጸጥታ ቢሮ ኃላፊ የነበሩትን የአቶ አለማየሁ ጢሞቴዎስን ያለመከሰስ መብት አነሳ። የአቶ አለማየሁ ጢሞቴዎስ ያለመከሰስ መብት የተነሳው በስልጣን ያለአግባብ መጠቀም በኮንትሮባንድ በሕገወጥ የጦር መሳሪያና በአደንዛዥ እጽ ዝውውር ተሳትፈው በመገኘታቸው ነው ተብሏል። የአዲስ አበባ ሰበር ሰሚ ችሎት የጋዜጠኛ ተስፋ ደየስ የዋስትና መብት እንዲጠበቅ ወሰነ። ከህንድ ወደ ለንደን ለመጓዝ 242 መንገደኞችን አሳፍሮ የተነሳ አውሮፕላን በደቂቃዎች ውስጥ ተከስክሶ በርካቶች መሞታቸው ተሰማ። የአውሮፓ ህብረት ኢራን የኒኩሌር ጦር መሳሪያ እንዳይመረት የሚያግደውንና የተቀበለችውን ግዴታ እንድታከብር ጠየቀ። ዜናው በዝርዝር የሲዳማ ክልል ምክር ቤት የክልሉ ሰላምና ጸጥታ ቢሮ ኃላፊ የነበሩትን የአቶ አለማየሁ ጢሞቴዎስን ያለመከሰስ መብት አነሳ። ምክር ቤቱ ውሳኔውን ያሳለፈው ዛሬ በሐዋሳ ከተማ ባካሄደው ስድስተኛ ዙር አራተኛ የስራ ዘመን ሁለተኛ አስቸኳይ ጉባኤ ነው። የአባሉ ያለመከሰስ መብት የተነሳው በስልጣን ያለአግባብ መጠቀም፣ በኮንትሮባንድ፣ በህገወጥ ወጥ የጦር መሳሪያና በደንዛዥ እጽ ዝውውር ተሳትፈው በመገኘታቸው ነው ሲል የክልሉ ፍትህ ቢሮ ለምክር ቤቱ አስረድቷል። ምክር ቤቱ በፍትህ ቢሮ ኃላፊው የቀረበለትን ዝርዝር ካዳመጠ በኋላ ያለመከሰስ መብታቸውን ለማንሳት የቀረበለትን አጀንዳ በሙሉ ድምፅ አጽድቋል። የጉባኤውን ውሳኔ ተከትሎ ለጋዜጠኞች መግለጫ የሰጡት የምክር ቤቱ ዋና አፈ ጉባኤ ወይዘሮ ፋንታዬ ተከታዩም ብለዋል በሚመራቸው ተቋማትና በሌሎችም መረጃዎች መጥቶ እነዚህ መረጃዎች ትክክል ናቸው ተብሎ ሲጠራ አለማየጥ ሙቶችን የሚመለከታቸው ሁኔታዎች ስላሉ እንግዲህ ይህን ለማስጠየቅ የሕግ ክለላ መነሳት አንደኛውና ቁልፍ ጉዳይ ስለሆነ ምክር ቤቱ ዛሬ የሕግ ክለላውን አንስቶ በሕግ ይጠየቅልን በሚል የውሳኔ ያቀረበ ነው ያለው። ያለመከሰስ መብታቸው የተነሳው አቶ አለማየሁ ጢሞቴዎስ ላለፉት አምስት ዓመታት የክልሉን ሰላምና ጸጥታ ቢሮ በኃላፊነት አገልግለዋል። አቶ አለማየሁ ያለመከሰስ መብታቸው ከመነሳቱ አንድ ቀን አስቀድሞ ትናንት ረቡ በህግ ቁጥጥር ስር መዋላቸውን የሚያመለክት መረጃ በተለያዩ የማህበራዊ መገናኛ ዘዴዎች እየተሰራጨ ይገኛል። በክልሉ መንግስት በኩል ግን እስካሁን በይፋ የተገለጸ ነገር አለመኖሩን ሸዋንግዛው ወጋየው ከሐዋሳ በላከው ዜና ጠቅሷል። የአዲስ አበባ ሰበር ሰሚ ችሎት የጋዜጠኛ ተስፋለም ወልደየስ የዋስትና መብት እንዲጠበቅ ወሰነ። በዛሬ ዕለት ጉዳዩን የተመለከተው ችሎቱ የስር ፍርድ ቤቶች የጋዜጠኛውን የዋስትና መብት መጠበቃቸው መሰረታዊ የሕግ ጥሰት ያልተፈጸመበትና ሕግን የተከተለ ሆኖ እንዳገኘው ገልጿል። በዚህም ምክንያት የስር ፍርድ ቤቶች የሰጡትን ውሳኔ አጽንተናል ሲል ውሳኔው መስጠቱን የጋዜጠኛው ጠበቃ ቤተ ማርያም አለማየሁ ለዶች በለ ተናግረዋል። ዳኞች መዝገቡን ከተመለከቱና የሚጣራውን ካጣሩ በኋላ ጋዜጠኛው ከዚህ በላይ መቆየት ወይም በስር መቆየት የለበትም ማለታቸውንም ጠበቃው አክለው ገልጸዋል። ዛሬ መግለጫ ያወጣው የኢትዮጵያ መገናኛ ብዙኃን ባለሙያዎች ማህበር በበኩሉ ፖሊስ ይግባኝ የመጠየቅ መብቱ የተጠበቀ ቢሆንም የጋዜጠኛውን የዋስትና መብት መንፈጉ የጋዜጠኝነት ሙያን ጫና ውስጥ የመክተት ተግባር አድርጎ እንደሚመለከተው አስታውቋል። የመገናኛ ብዙኃን አዋጅ አንድ ጋዜጠኛ በሙያዊ ስራው የሰራው ጥፋት እንኳ ቢኖር ለተጨማሪ ምርመራ በእስር ላይ እንዲቆይ ሳይገደድ ከስር ውጭ ሆኖ ጉዳዩን መከታተል ይችላል ሲል ያስታወሰው ማህበሩ ፖሊስ በጋዜጠኛ ተስፋ አለም ላይ የፈጸመው ተግባር ይህንን አዋጅ የሚጥስና ጋዜጠኛው በህግ የተሰጠውን የእስር ከለላና የዋስትና መብት የሚነፍግ መሆኑ በእጅጉ አሳሳቢ ነው ብሏል። ጋዜጠኛው ከእስር እንዲለቀቅም ጠይቋል። ከህንድ ወደ ለንደን ለመጓዝ 242 መንገደኞችን አሳፍሮ የተነሳው አውሮፕላን በደቂቃዎች ውስጥ ተከስክሶ በርካቶች ሞቱ። ንብረትነቱ የህንድ አየር መንገድ የሆነው ቦይንግ 787 ስምንት ድሪም ላይነር አውሮፕላን እንደተነሳ የወደቀው በሀገሪቱ አህመድ አባድ ከተማ የአውሮፕላን ማረፊያ አቅራቢያ ባለ የመኖሪያ ስፍራ ነው። አውሮፕላኑ በተከሰከሰበት ስፍራ ከሚገኝ ህንጻ ከመቶ በላይ አስክሬን ተገኝቷል። በርካቶችም በፍርስራሹ ውስጥ እንደሚገኙ የአደጋ ጊዜ ሰራተኞች ገልጸዋል። አውሮፕላኑ ውስጥ 169 የህንድ፣ 53 የብሪታንያ እንዲሁም ሰባት የፖርቱጋልና አንድ የካናዳ ዜጎች እንደነበሩ የህንድ አየር መንገድ ስለ አደጋው ባወጣው መግለጫ አስታውቋል። ሁለት አብራሪዎችና አስር የበረራ መስተንግዶ ሰራተኞች የነበሩበት የ የህንድ አየር መንገድ አውሮፕላን ከመከስከሱ ቀደም ብሎ ሜዴይ ሲል እክል እንደገጠመው የሚያስረዳ መልእክት ማስተላለፉን የህንድ ሲቪል አቪየሽን ገልጿል። ከአደጋው የተረፈ ሰው ስለመኖሩ የተሰማ ነገር የለም። ለጉዞ በተነሳ በአምስት ደቂቃ ውስጥ የተከሰከሰውን የአውሮፕላን አደጋ የሁለቱ ሀገራት መሪዎች ልብ ሰባሪ ማዕት ብለውታል። የአደጋው መንስኤ እየተጣራ ነው። የምታደምጡት የዶችበለ ዲደብሊውን ዜና ነው። የተባበሩ መንግስታት ድርጅት በመላው ዓለም 122 ሚሊዮን ሰዎች ከቤት ንብረታቸው በኃይል መፈናቀላቸውን አመለከተ። ድርጅቱ ዛሬ ይፋ በሆነው ዘገባው የተፈናቃዮች ቁጥር ካለፈው ዓመት ጋር ሲነጻጸር መጠነኛ መቀነስ ቢታይበትም አሁንም እጅግ ብዙ ተፈናቃዮች መኖራቸውን አሳሳቢ ብሎታል። እንደ መንግስታቱ ድርጅት የስደተኞች ከፍተኛ ተቋም ዩኤንኤችሲአር መረጃ ባለፈው ጎርጎሮስ ዓመት 2024 123.2 ሚሊዮን ህዝብ ተፈናቅሏል። ሆኖም ሶሪያ ውስጥ የነበረው ውጥንቅጥ ሰክኖ የሀገሪቱ ዜጎች መመለስ በመጀመራቸው ቁጥሩ በመጠኑ ቀንሷል ነው ያለው። እንደ መረጃው ከ1.5 ሚሊዮን በላይ ሶሪያውያን ወደ ሀገራቸው ተመልሰዋል። እንዲያም ሆኖ በመላው ዓለም የሚታየው የግጭት ሁኔታ የተፈናቃዮች ቁጥር መጨመር መቀነሱን ሊወስን እንደሚችል ዩኤንኤችሲአር አመልክቷል። ድርጅቱ እንደሚለው ለሰብአዊ እርዳታ የሚቀርበው የገንዘብ ድጋፍ እየተነነ ባለበት በዚህ ወቅት በጥቃትና ክስ ምክንያት ከመኖሪያ አካባቢያቸው የሚሰደዱ ሰዎች ቁጥር ከመጠን በላይ ከፍ ብሏል። የአውሮፓ ኅብረት ኢራን የኒኩሌር ጦር መሳሪያ እንዳይመረት የሚያግደውንና የተቀበለችውን ግዴታ እንድታከብር ጠየቀ። የህብረቱ ቃል አቀባይ አንዋን ኤል አኖኒ ዛሬ እንደተናገሩት የተባበሩት መንግስታት ድርጅት ኢራን የኒውክለር ግዴታዎችን አታከብርም ሲል ባቀረበው ዘገባ ህብረቱ ይስማማል። ቃል አቀባዩ በሰጡት ጋዜጣዊ መግለጫ ኢራን ከዓለም አቀፉ የአቶሚክ ኃይል ተቋም ጋር ሙሉ በሙሉ እንድትተባበርና ግዴታዎቹንም ተግባራዊ እንድታደርግ ጠይቀዋል። ኢራንን በሚመለከት የዓለም አቀፉ የአቶሚክ ኃይል ተቆጣጣሪ ባለሥልጣን ቦርድ ያጸደቀውን ውሳኔ እንደግፋለን። ውሳኔው የመጣው ኢራን ከተቋሙ ጋር ትብብሯን እንድታሻሽል በተደጋጋሚ ከቀረበ ጥሪ እንዲሁም የተቋሙ ዋና ዳይሬክተር የኢራን ዩራን የመባበል ጸግን የሚመለከተው ውል አፈጻጸምን በተመለከተ አጠቃላይ ዘገባ ካደረገ በኋላ እንደመሆኑ ግዴታዎች እንዲከበሩ ይጠበቃል። ይህ እንዳለ ሆኖ ኢራን ከተቋሙ ጋር ሙሉ በሙሉ እንድትተባበርና ግዴታዎቿን በሙሉ ገቢራዊ እንድታደርግ እንጠይቃለን። አክለውም ለውሳኔው የኢራንን ምላሽ ማስተዋላቸውና ቴሄራን ሁኔታውን የበለጠ የሚያባብስ ማንኛውንም እርምጃ በማስወገድ ራሷን እንድትቆጣጠርም እንጠይቃለን ብለዋል። ከዚህም አልፈው በመካከለኛው ምስራቅ መረጋጋት እንዲሰፍንም ጠይቀዋል። የኢራን ባለስልጣናት በኒኩለር መርሃ ግብሩ ምክንያት ለሚወሰድ የኃይል እርምጃ አጸፋውን በእጥፍ ለመመለስ ዝግጁ መሆናቸውን ደጋግመው ተናግረዋል። የሱዳን መከላከያ ጦር የሊቢያ የጦር አበጋዝ ከሊፋ ሀፍጣር የሚያዙት ሚሊሻ ጦር ጥቃት እንደከፈተበት አስታወቀ። የሱዳን መከላከያ ጦር አዛዦች እንደሚሉት ሱዳንን ከሊቢያና ከግብጽ ጋር በሚያዋስነው ድንበር ላይ የሰፈረው ጦራቸው በሱዳን ፈጥኖ ደራሽ ጦርና በከሊፋ ሀፍጣር ኃይላት የተቀናጀ ጥቃት ተከፍቶበታል። በሶስት ማዕዘናማው አካባቢ ሰፍሮ የነበረው የሱዳን መከላከያ ጦር ዳግም ለመደራጀት ከአካባቢው ማፈግፈጉን አዛዦቹ አስታውቋል። የሱዳን ፈጥኖ ደራሽ ጦር ለረጅም ጊዜ ከከበባት ከአልፋሻር ከተማ በመቶዎች ኪሎ ሜትር ርቀት ላይ በሚገኘው ድንበር ሰፍሮ የነበረው ጦር በአብዛኛው ከቀድሞው አማጺ ኃይላት ተዋጊዎች የተውጣጣ ነው። የሀፍጣርና የፈጥኖ ደራሹ ኃይላት የድንበሩን መተላለፊያ ጦር መሳሪያ ለማሻገር ይጠቀሙበታል በማለትም የሱዳን መከላከያ ጦር ይወቅሳል። የሀፍጣር ሀይል ግን ወቀሳውን አስተባብሏል። የተባበሩት አረብ ኤሜሬቶች ራሳቸውን ፊልድ ማርሻል ብለው ለሚጠሩት ኸሊፋ ሀፍጣር ከፍተኛ ድጋፍ ከሚሰጡ መንግስታት አንዷ ናት። የሱዳን መከላከያ ጦርም የተባበሩት አረብ ኤሜሬቶች የሱዳን ፈጥኖ ደራሽ ጦርን ትረዳለች በማለት በተደጋጋሚ ይወቅሳል። ይህ ዶች ቬለ ነው። ከዶቸ በለ ዜናውን ለማጠቃለል ዋና ዋናዎቹን በድጋሚ ላሰማችሁ። የሲዳማ ክልል ምክር ቤት የክልሉ ሰላምና ጸጥታ ቢሮ ኃላፊ የነበሩትን የአቶ አለማየሁ ጢሞቴዎስን ያለመከሰስ መብት አነሳ። የአዲስ አበባ ሰበር ሰሚ ችሎት የጋዜጠኛ ተስፋ ለሞወልደየስ የዋስትና መብት እንዲጠበቅ ወሰነ። ከህንድ ወደ ለንደን ለመጓዝ 242 መንገደኞችን አሳፍሮ የተነሳው አውሮፕላን በደቂቃዎች ውስጥ ተከስክሶ በርካቶች መሞታቸው ተሰማ። የአውሮፓ ህብረት ኢራን የኒኩሌር ጦር መሳሪያ እንዳይመረት የሚያግደውንና የተቀበለችውን ግዴታ እንድታከብር ጠየቀ። ዜናው በዚሁ አበቃ።